የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዕለተ ሐሙስ ሰኔ 3 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። ለዛሬ ካሉን ፕሮግራሞች መሀል ሰሞኑን የአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ተመርቋል። አንደኛ ድሬዳዋ ሕገ መንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ሕገ መንግስቱ። ስለዚህ አሁን ድሬዳዋ የትኛውን ክልል ውስጥ አይደለችም። የመጽሐፉ ደራሲ ዶክተር ሚልኬሳ ሚደጋ ከተናገሩት የተቀነጨበውን ነበር የሰማችሁት። ሙሉውን ወደ ኋላ ላይ ታደምጣላችሁ። በተጨማሪም የተቸገሩት ነገር አለ ኢንተርኔት በአይደር እና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። በትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶግ በተለያዩ የክልሉ ከተሞች በመዘዋወር ያየችውን እያካፈለችን ትገኛለች። ለዛሬም በመቀሌ ተገኝታ የሰበሰበቻቸውን መረጃዎችን ሰማለን። ሰላም። ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከእኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየነኝ በምቅንብሩ ደግሞ ኤልያስ አስባነ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች እንደምናመሽታችኋል። በኮቪድ-19 እንደታየ ሁሉ የኤች አይቪ ኤድስ ወረርሽኝን አቅጣጫ በመወሰን ረገድ አይነተኛውን ሚና የሚጫወተው የእኩልነት መዛባት ጉዳይ ነው ሲሉ የተባበሩት መንግስታት ድርጅት የኤድስ ቢሮ ዋና ስራ አስኪያጅ አሳሰቡ። ዊኒ ቢኒያማ ይህን ያሉት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ ባለስልጣናት በታደሙበት ስብሰባ ላይ ባሰሙት ንግግር ነው። በስልጣን ባለቤት፣ በኑሮ ደረጃ፣ በመብቶችና ከበሬታ እንዲሁም በድምፅ ተሰሚነት ረገድ እኩልነት አለመኖሩ የኤች አይ ቪ ወረርሽኙ እንዳይገታ እያደረገው ነው ብለዋል። የእኩልነት መዛባት ይገድላል። ሲሉም አክለዋል። ከአርባ አመታት በፊት የመጀመሪያዎቹ የኤች አይቪ ተጋራጮች ከተገኙበት ጊዜ ወዲህ በዓለም ዙሪያ 77 ነጥብ አምስት ሚሊዮን ሰዎች በቫይረሱ እንደተጠቁና ቫይረሱ በሚያስከትለው በኤድስ ሳቢያም ወደ 35 ሚሊዮን የሚጠጉ ሰዎች ሕይወታቸውን እንዳጡ ዩኤን ኤድስ ኤድስ ያስገነዝባል። የድርጅቱ ኃላፊዋ ቢኒያማ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ ባለስልጣናት በተሳተፉበት ስብሰባ ላይ ባደረጉት ንግግር ሀገራቶች ኤች አይቪ ኤድስን እንደ ኤሮፓያ ናቁ መቆጣጠር በ2030 ዓ ም ከዓለም ላይ ለማስወገድ የያዙት ግብ እንዲሳካ ከፈለጉ ለወረርሽኙ መቀጠል አመች ሁኔታ የፈጠረለትን የዜጎች እኩልነት አለመኖርን ማስተካከል ይኖርባቸዋል ብለዋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሜሪክ ጋርላንድ የድረገጽ ወይም የሳይበር ጥቃት በማድረስ ክፍያ የመጠየቅ ጉዳይ እየተባባሰ ነው ሲሉ አስጠነቀቁ። ይሄ እጅግ የሚያሰጋ ጉዳይ ነው። ማድረግ የምንችለውን ሁሉ ማድረግ አለብን ሲሉ ጥሪ አድርጓል። አቃቤ ሕጉ ይህን ማስጠንቀቂያ ያሰሙት ሴኔቱ ለፍትህ ቢሮ የመጪው 2022 የበጀት አመት ጥያቄ ከቀረበና በቅርቡ በሁለት ትላልቅ ጥቃቶች ሳቢያ ገንዘብ ከተጠየቀና የዩናይትድ ስቴትስ ብሔራዊ ደህንነትና የሕግ ማስፈጸም ቢሮ የሳይበር ጥቃቶችን ለመከላከል በታጠቀበት ሰዓት ነው። በሩሲያ እንዳሉ የሚታመነው የኮምፒውተር ጥቃት አድራሾቹ ባለፈው ወር ላይ በኮሎኒያል የነዳጅ ቱቦ ተቋም ላይ የሳይበር ጥቃት ያደረሱ ሲሆን በኋላ ላይም አራት ነጥብ አራት ሚሊዮን ዶላር ዋስትና ከተቋሙ ወስደዋል ሲል ድርጅቱ አስታውቋል። በተመሳሳይ ባለፈው ሳምንት ወንጀለኞቹ ጄቢኤስ ዩናይትድ ስቴትስ በተሰኘውና በብራዚል በሚገኘው ለዩናይትድ ስቴትስ ትኩስ የበሬና የአሳማ ስጋ አቅራቢ የሆነ ተቋም ገንዘብ አልከፍልም በማለቱ ስራ እንዲያቋረጥ አድርገዋል። ምንም እንኳን ዋይት ሀውስ ዳርክሳይድና ሬቪል የተሰኙት ተቋማት ከሩሲያ ናቸው ቢልም እስካሁን ድረስ ግን ከሩሲያ መንግስት ጋር የሚያገናኝ ነገር አልታየም። በቀጣዩ ሳምንት በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን መካከል በሚደረገው ውይይት ላይም ይሄ ጉዳይ እንደሚነሳም ይጠበቃል። አፍጋኒስታን ውስጥ የተቀበሩ ፈንጂዎችን የማስወገድ ስራ ላይ የተሰማራ ግብረ ሰናይ ድርጅት ታታጣቂዎች በከፈቱት ጥቃት አስር ሰዎች ሲገደሉ ሌሎች ከአስር የሚበልጡ ቆስለዋል። በብሪታንያው ሀሎ ትረስት በተባለው ተቋም ማረፊያ ካምፕ ላይ ጥቃቱ የደረሰው የአፍጋኒስታን ኃይሎች ና የታሊባን ታጣቂዎች በከባድ ሁኔታ በሚፋለሙበት ባግላን በተባለው ክፍለ ሀገር መሆኑን ተገልጿል። የጥቃቱ ሰለባዎች በሙሉ ለፈንጂ አስወጋጅ ድርጅቱ የሚሰሩ አፍጋኒስታናውያኖች መሆናቸውን የክፍለ ሀገሩ የ የፖሊስ ቃል አቀባይ ለአሜሪካ ድምጽ ገልጸዋል። አንድ ክፍል ውስጥ ተሰብስበው ካስገቧቸው በኋላ ጥይት አርከፍክፈውባቸዋል ብሏል። የታሊባን ቃል አቀባይ በበኩሉ እኛ ይህን ዘግናኝ ድርጊት አልፈጸምንም የተፈጸመበት አካባቢ በእኛ ቡድን ቁጥጥር ስር አደለም፣ በማለት አስተባብሎ ድርጊቱን እናወግዛለን ብሏል። ግብረሰናይ ድርጅቱም ጥቃቱን አጥብቆ አውግዟል። የተባበሩት መንግሥታት ጥቃቱን አውግዞ ጉዳዩ ተመርምሮ ፈጻሚዎቹ በአስቸኳይ ሕግ ፊት እንዲቀርቡ አሳስቧል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ የአሜሪካ ድምፅ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ አሁን በመቀሌ ከተማ ነው የምትገኘው። ከኤደን ገረሞ ጋር ተገናኝተው መቀሌ ከተማ ውስጥ ስላለው የባንክ አገልግሎት፣ ስለ ኮቪድ-19፣ እንዲሁም በሆስፒታሎቹ ስላለው የመሳሪያ ጥረት የታዘበችውን ገልጻ አላታለች፣ እንደሚከተለው ይቀርባል። የአሜሪካ ድምጿ ሄዘር መርዶክ ትግራይ ክልል መቀሌ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችን ሲሆን በመቀሌ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረዣዥም ሰልፎችን መታዘቧን ትገልጻለች። በትግራይ ያለው የባንክ ስርዓት አገልግሎት ከጦርነቱ መጀመሪያ ኅዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ከዌስተርን ዩኒየን የኋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተግሏሉ ነው። ብዙዎቹም ይሄ የጦርነቱ ውጤት ነው ብለው ያምናሉ። ሄዘር መቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች። ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ ብጥብጥና ስርቆት ያጋጥማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ። ሄዘርን ሰኞ ዕለት ከአሜሪካ ድምፅ ጋር በነበረች ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖቹ ውስጥ ግን የምግብ ድርጋፍ በበቂ ሁኔታ እያዳረሱ እንዳልሆነ ነግረሽናል። ይሄ ለምን የሆነ ይመስልሻል? ስል ጠይቂያት የሚከተለው መልሳለች። ፍጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም። በመቀሌ አይደር ሆስፒታልን ደጋግማ የቃኘች ሲሆን በአጠቃላይ የመድኃኒት የባለሙያ ና የኦክሲጅን እጥረት መኖሩንም ገልጻልኛለች። በተጨማሪም የተቸገሩት ነገር አለ። ኢንተርኔት በአይደር እና በክልሉ ባሉ መደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመተካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል። ሄዘር በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀለ ትምህርት ቤቶች ይከፈታሉ ተብሎ ያሉትና በዚህ ላይ ምን ያስተዋልሹ ነገር አለ ስል ጠይቅያታለሁ። ትምህርት ቤቶችን የመክፈት እቅድ እንዳለ አውቃለሁ። እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምህርት ቤቶቹ ከአቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ ሁለት መቶ ሺህ ሰዎች አሉ። ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ ሰላሳ፣ ሄዘርን ለነበራቸው ቆይታ እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪዮኤ ነው። ቀጣዩ ዘገባችን ሰሞኑን የተመረቀ አንድ መጽሐፍ ያስተዋውቀናል። መጽሐፉ በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሲሆን የመጽሐፉ ጸሐፊ ዶክተር ሚልኬሳ ሚደጋ በፌዴራል ከተሞች ላይ ለበርካታ ዓመታት ጥናት ካካሄዱ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የሰጡት የኢዜማ ፓርቲ አባል አቶ ዮሐንስ መኮንን በበኩላቸው አዲስ አበባ የማንም ሳትሆን ራሷን ችላ መተዳደር አለባት ይላሉ። ፀሀይ ዳምጠው ዝርዝር አላት። በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ምልኬ ሳሚደጋ ገልጸዋል። በፌዴራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሀሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅት እና በጥናታዊ ጽሁፎቻቸውም የከተሞቹን የፖለቲካ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ አመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ምልኪት ሳሚ ደጋ የመጽሐፉን ይዘት እንዲህ ተንትነዋል። ታይዘሉ ገቨርኒንግ ኮንቴስቲቭ ሲቲስ ኢን ኢትዮጵያ ገቨርኒንግ ኮንቴስቲቭ ሲቲስ ኢን ፌዴሬሽን ስብለው የኢትዮጵያን ኮንቴክስት ወስዶ የሁለቱን ከተሞችን አዲስ አበባና ድሬዳዋን የሚዳስስ ነው። ኮንቴንቱ አዛዝ ነው። አንደኛ የከተማ ፖለቲካን ይመለከታል። ሁለተኛ ግጭቶችን ይመለከታል። በተለይ በአዲስ አበባ ላይ ሲከሰቱ የቆዩ ግጭቶች ነበሩ እስከ ማስተር ፕላኑ እስከ ድሬዳዋ ድረስ ማለት ነው። ድሬዳዋ ላይ የይገባኛል ግጭቶች የነበሩ በተለይ ከደርግ ውድቀት በኋላ ሽግሩ ጊዜ ከኦሮሚያና ከሶማሌ ክልል የይገባኛል ጥያቄና ግጭቶች እንዲሁም ጦርነት የሚመስሉም ተካሂዷል። ስለዚህ ሁለቱ ከተሞች ላይ ነበሩና ያልተፈቱ የግጭቶች ጉዳዮችን ያነሳል። ሶስተኛና ዋነኛው የመጽሐፉ አንኳር ነጥቦች የዳይቨርሲቲ ጉዳይ በተለይ የቋንቋ፣ የባህል፣ የማንነት ልዩነቶች አሉ። ሁለቱም ከተሞች ውስጥ ብሄር ብሄረሰቦች እና ህዝቦች አሉ። እነ ሁለቱ ከተሞች ላይ እንዴት ነው የተዳደሩ የቆዩበት መንገድ ምን ይመስላል የሚል ጥያቄዎችን ይዳስሳል። ዶክተር ምልኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ህገ መንግስት ስቃኝም ምን እንደሚመስል ያብራራሉ። በፌዴራላዊ ህገ መንግስት መሰረት የኢትዮጵያ ግዛት የሚባለው የዘጠኑ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ ሁለት ላይ በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ ዘጠኝ የነበሩ አሁን ከሲዳማ ክልል ጋር አስር ናቸው። ከዚህ ከአስሩም ግዛቶች ውጪ ያሉ የኢትዮጵያ ግዛት የለም እንደ ሀገር ስለዚህ አዲስ አበባ ከሰማኒያ ሶስት ወዲህ ወደ ኦሮሚያ ስለሚሰፋ ከኦሮሚያ ብዙ ነገር ስለሚታገኝ የአርሶ አደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብሎ በተለይ በማህበራዊ አገልግሎት ላይ የጋራ መስተዳደርን በተመለከተ ላይ ተፈጥሮዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩ ጥቅም አለው የሚል መንግስታዊ የሆነ መብት ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው። ግን እስካሁን ምንም ህግ አልወጣም። የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነ ዶክተር ምልኬሳ ይናገራሉ። አንደኛው ድሬዳዋ ህገ መንግስታዊ እውቅና የላት። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ስለዚህ አሁን ድሬዳዋ የትኛውም ክልል ውስጥ አይደለችም። ስለዚህ የድሬዳዋ መሬት የኢትዮጵያ ትሁን በህገ መንግስት አይታወቅም ወይ ራሷን የቻለ በህገ መንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ቪዲዮ ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ለዝግጅቶች እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶችም ነበሩ። ከዚያ በኋላ ምርጫ እንዳታካሄድ ተደረገ። ከዚያ ቀን ጀምረው የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ። ለመሆኑ ለአመታት ለተከታተሏቸውና ላጠኗዋቸው ችግሮች ዶክተር ምልኬሳ ሚደጋ መፍትሄ የሚሉት ምን ይሆን? አፋን ኦሮሞ ለምሳሌ ባይተዋር መሆን የለበትም አዲስ አበባ ውስጥ ዋ የአዲስ አበባ ከተማ አስተዳደር ስራ ቋንቋ ሁለት ቋንቋ ቢሆን አማርኛና አፋን ኦሮሞ ቢሆን የበለጠ ህዝብን አንድ ያደርጋል እንጂ እ ኦሮሞውን ብቻ ጠቀሙ የሚያደርግ አግላይ ነገር አይደለም አሁን ያለው ነው አግላይ የሆነው ለምን እኔ አማርኛ ካልቻልኩ ምንም አዲስ አበባ አልገባም ማለት ነው። ወደ ስራ መፈለግ አልችልም፣ ትምህርት ቤት አልገባም። ቋንቋ ቀላል አይደለም። የብዙ ነገር መሰረት ነው። በሀይልን የሚሸከም ነገር ነው። ስለዚህም ዋናው ልባት ነው ብዬ እኔ በበኩሌ የሚያስበው ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ አሉ ከተሞች ኤክስፒሪንስ አይቻለው በተለይ አዲስ አበባን ባይሊንጓል ማድረግ ፍቱን መድኃኒቱ ነው ብዬ አስባለሁ። በሌላ በኩል የአዲስ አበባና የድረዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የሚሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የሕዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት። ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምፅ ተናግረዋል። አዲስ አበባ የት ነች ብትይ፣ አዲስ አበባ ኢትዮጵያ ውስጥ ነች ባጭሩ እንጂ አሁን ባለው አከላለል እኮ በኦሮሚያ መካከል ትገኛለች እሱን ግን ህገ መንግስቱ እንዲሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ያከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ አዲስ አበባ ያዘጋጀችው የራሷ ቻርተር አለ ቻርተሩን የሚለው በራሷ በምታቋቁሙ ምክር ቤት ትተዳደራለች ነው የሚለው ስለዚህ የምትገኘው ኦሮሚያ ውስጥ ነው አሁን ባለው አከላለል ጂኦግራፊ ከሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም አዲስ አበባም በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋራ አብራ ማደግ እንዳለበት እናምናለን ካለ እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይም በማፈናቀል በነሱ ኤክስፔንስ በነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም። አዲስ አበባ መተዳደር ያለባት ራሷን ችላ ነው የሚሉት አቶ ዮሐንስ። ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሀሳብ እንደሚደግፉ ገልጿል። ስለዚህ ላይ ተቃውሞ የለንም። ኦሮምኛ የአዲስ የአንድ ቋንቋ ተጨማሪ ወይም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ቢመረጥ አንቃወሙ እንደውም የምንደግፈው ሀሳብ ነው ማለት ነው። ይህ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። La marca a good Just hear feel the voice Of power and come and say Just hear feel the voice Of power and feel the voice ዜና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ቀደም ሲል ለነበረው ዘገባ ፀሐይን እናመሰግናለን። ወደ ቀጣዩ ዝግጅታችን ስናልፍ ፌስቡክ የቀድሞውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከማህበራዊ ትስስር ገጹ ላይ ለሁለት አመት ማገዱ ከዚህ በኋላ የሚሰጠውን አገልግሎት ደህንነት ለመቆጣጠር የፖሊስነት ስራ እንደሚሰራ ለሌሎች የዓለም መሪዎች መልእክት ያስተላልፋል። በዚህ ዙሪያ ዘጋቢያችን ቲና ትሪና የላከችልንን ዘገባ እንደሚከተለው አሰነድቸዋለሁ። ሰምተን እንመለስ። ባለሙያዎች የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፌስቡክ መታገዳቸው የዓለም መሪዎች የሚያደርጓቸው ንግግሮች ሕግን ሲጥሱ ይታለፉበት የነበረው አሰራር ከዚህ በኋላ እንደማይሰራ መልእክት ያስተላልፋል ሲሉ ይገልጻሉ። ከነዚህ አንዱ ኤሌክትሮኒክስ ፍሮንቲየር ፋውንዴሽን በተሰኘው ተቋም የሲቪል ነጻነት ዳይሬክተር የሆኑት ዴቪድ ግሪን ናቸው። ይህ ለዓለም መሪዎች ምን ማለት ነው? መሪ በመሆናቸው ብቻ በተለየ መልኩ አይታዩም ማለት ነው። የትራምፕ መታገድ ጎን ለጎን ፌስቡክ የአለም መሪዎች በገጹ የሚያሰራጯቸው መልእክቶች ማህበረሰቡን የሚጎዱ ወይም ደንቡን የሚተላለፉ ከሆነ ጽሁፉን የሚያግድበት አዲስ ደንብ ማውጥቷል። ከዚህ ቀደም በነበረው አሰራር ግን ፌስቡክ በህዝብ ተሰሚነት ያላቸው ግለሰቦች የሚጽፏቸው ጽሁፎች የድርጅቱን ደንብ የሚጻረር ሆኖ ቢገኝ እንኳን ህዝብ ከነሱ መስማት ይፈልጋል በማለት በገጹ እንዲቆዩ ይፈቅድ ነበር። በድህረ ገጽ አማካኝነት በሴቶች ላይ የሚደርስ ጥቃት ይቁም በሚል የሚንቀሳቀሰው ድርጅት መስራች እንደሆኑት ሽሪል ሚቼል ያሉ አንዳንድ ተችዎች ግን አሁንም የፌስቡክ ደንቦች ግልጽ እንዳልሆኑና የትራምፕ ለሁለት ዓመት መታገድ ያን ያክል ከባድ መልእክት እንደማያስተላልፍ በመግለጽ ፌስቡክ አሁንም በሩ ላጥፊዎች ክፍት ነው ሲሉ ይከራከራሉ። ውሳኔውን በእግድ ማለፋቸው ሌሎች የዓለም መሪዎች ትንሽ እረፍት እየወሰዱ ነው ብለው እንዲያስቡ ያደርጋቸዋል። ልክ አይደለም። ያ ማለት ምናልባት ሊቀጥሉ የሚችሉበት እድል አለ ማለት ነው። ፌስቡክ ለዚህ ምላሽ ሲሰጥ በህዝብ ተሰሚነት ያላቸው ግለሰቦች የእግድ ጊዜያቸውን ጨርሰው ወደ ፌስቡክ ሲመለሱ ተመሳሳይ ጥፋት ቢፈጽሙ ከአንድ ወር እስከ ሁለት ዓመት የሚደርስ ተጨማሪ ቅጣት ይጠብቃቸዋል። ከልክ ያለፈ ድርጊት ከፈጸሙ ብቻ በቋሚነት እንዲታገዱ ይደረጋሉ ይላል። ኒክ ክሌግ በፌስቡክ የዓለም አቀፍ ጉዳዮች ምክትል ፕሬዝዳንት ናቸው። ማንም ይሁን ማን ልዩነት የለውም። ጳጳሱ የእንግሊዝ ንግሥት ወይንም የአሜሪካ ፕሬዚደንት ሊሆኑ ይችላሉ። አገልግሎታችንን ሁከትን ለማገዝ፣ ለማነሳሳት፣ ለማሟሟቅና ለማሞካሸት መጠቀም አይችሉም። ብዙሃኑ ይህንን ውሳኔ ምክንያታዊ ሆኖ ያገኘዋል ብለን እናስባለን። ፌስቡክ በገጹ ላይ የሚወጡ ይዘቶችን ለመቆጣጠር የሚወስናቸውን ውሳኔዎች በበላይነት የሚቆጣጠር ነፃና ገለልተኛ ቦርድ ቢኖረውም አንዳንድ ባለሙያዎች ቦርዱ ጉዳዩን አጀንዳ ለማስቀየር እየተጠቀመበት ነው ይላሉ። ከነዚህ አንዷ ብሬናን በተሰኘ የነጻነትና ብሔራዊ ደህንነት ማዕከል ተባባሪ ዳይሬክተር የሆኑት ፋይዛ ፓቴል አንዷ ናቸው። እኔ እንደሚመስለኝ ፌስቡክ አልጎሪዝም የተሰኘውን የምደባ ዘዴ በመጠቀም በገጹ ላይ የተወሰኑ መረጃዎችን ሆነ ብሎ እንዲሰራጭ በማድረጉ ዙሪያ ካለው አሳሳቢ ጉዳይ ሆን ብሎ አቅጣጫ ለማስቀየር ይህንን ነገር እየተጠቀመበት እንደሆነ ነው። ባለፈው አንድ ዓመት ውስጥ መንግስታት በኢንተርኔት አጠቃቀም ዙሪያ ያለውን ህግ በማጤንና ውሳኔ በማሳለፍ ትልቅ ሚና እንዲኖራቸው የፌስቡክ አመራሮች ሲጠይቁ መቆየታቸውን ኒክሊግ ያስታውሳሉ። የአሜሪካ ዲሞክራሲ በሲሊኮን ቫሌ የቴክኖሎጂ ቀጠና እጅ ሳይሆን በአሜሪካ ህዝብ እጅ ነው ያለው። ስለዚህ የአሜሪካ ዲሞክራሲ በምን መንገድ መሄድ እንዳለበት ማስተማርነትና መስመሩ የት ጋር መሰመር እንዳለበት ምን አይነት ንግግር ተቀባይነት እንደሚያገኝና እንደማያገኝ መወሰን ያለባቸው ወይንም ህግ መውጣት ያለባቸው የግል ድርጅቶች መሆን የለባቸውም። ፌስቡክ ከዚህ በኋላ የዓለም መሪዎች በገጹ ላይ የሚያጋሩት ንግግር ወይም ጽሁፍ ላይ የሚኖሩ እንከኖችን አጥብቆ የሚከታተል ቢሆንም በራሱ በድርጅቱ ላይ እየተደረገ ያለው ምርመራ ግን በቀላሉ የሚታው አይሆንም። በቲና ትሪና ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። Bye. <laughs> አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያምሸት ስመኞሽ የቆየነን፣ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።

For am